የይርጋለም የተቀናጀ አግሮ ኢንዱስትሪ ፓርክን ለመመረቅ ዛሬ በስፍራ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ አብዛኛው ንግግራቸው በአገሪቱ የተለያዩ አካባቢዎች በዜጎች ላይ እየተካሄደ በሚገኘው ግድያ ላይ ያተኮረ ነው። የግድያ ተግባሩን በተረት በማስደገፍ ያወገዙት ጠቅላይ ሚኒስትሩም ድርጊቱ ኢትዮጵያን ተመልሶ ሊበታትን የማይችል ነው ብለዋል። ክፉ ቁራኛ ሲለቅ እያስለቀሰ ነው ይባላል። አሁን የያዘን ቁራኛ ሳያስለቀስ የሚሄድ ባይሆንም አልቅሰን ከእንባ ጋር የምንሸኘው እንጂ ተመልሶ ኢትዮጵያን የሚከፋፍል ኢትዮጵያውያንን የሚበትን መሆን እንደማይችል ቁራኛውም ያውቀዋል፣ እኛም እናውቀዋለን። የቁራኛው ቡችላዎችና ተማሪዎችም በዚያ መንገድ ሰውን አማራ ብለው እየገደሉ ኦሮሞ ብለው እየገደሉ ሲዳማ ብለው እየገደሉ ኢትዮጵያን ማበልጸግ ስለማይቻል ቀልብ እንዲገዙ ልብ እንዲገዙ ኢትዮጵያውያን ደግሞ ተባብረን በጋር አሁነን እንድንፋለማቸው ቅጥረኞችን ከአካባቢያችን ማራቅ ከሁላችን የሚጠበቅ መሆኑን ላሳስባችሁ እፈልጋለሁ። በአሁኑ ወቅት ኢትዮጵያ ተዳክማለች ብለው የሚያስቡ በሚል በስም ያልጠቀሷቸው ኃይሎች ሌሎች እንዳፈሩት እነኚህም ያፍራሉ ያሉት ጠቅላይ ሚኒስትር ዶክተር አብይ ለዚህ የሚከፈል ማንኛውም መስዋዕትነት ኢትዮጵያውያንን የሚያስተሳስር ይሆናል ብለዋል። ኢትዮጵያ ተዳክማለች ብለው የሞከሩ ሁሉ በታሪክ እንዳፈሩት የአሁኖቹም እነዚህ ያፍራሉ። ብልጽግናችን ይቀጥላል፣ ሰላማችን ይቀጥላል። ለዚህ የሚከፈል ማንኛውም አይነት መስዋዕትነት አንድ የሚያደርገን የሚያቀራርበን እንጂ የሚያከፋፍለን እንዳይሆን ሁሉም ኢትዮጵያ የሚኖረውና ልብ እንዲገዛ እያሳሰብ ዛሬ ለምርቃት የበቃው የእርጋልም የተቀናጀ አግሮ ኢንዱስትሪ ፓርክ በ294 ሄክታር መሬት ላይ የተገነባ ነው። ፓርኩ ይኖረዋል ተብሎ ከሚጠበቀው 152 የማምረቻ ሼዶች መካከል በመጀመሪያው ምዕራፍ የተገነቡ 11 ሼዶች ሙሉ በሙሉ የተጠናቀቁ ሲሆን፣ ቀሪዎቹም በግንባታ ሂደት ላይ ይገኛሉ። በአሁኑ ወቅት በአራት ሼዶች ውስጥ በአቮካዶ ዘይትና በማር ማቀነባበር ላይ የተሰማሩ ኢንዱስትሪዎች በምርት ስራ ላይ መሆናቸውን በምር ጥቃቱ ስነ ስርዓት ላይ ተገልጿል። መንግስት የእርሻና የኢንዱስትሪ ዘርፉን ለማስተሳሰር በማቀድ በአገሪቱ እያስገነባቸው ከሚገኙት አራት የተቀናጀ አግሮ ኢንዱስትሪዎች መካከል የይርጋለም አንዱ ሲሆን በቅርቡ በአማራ ክልል ቡሮ የሚገኘው ተመርቆ ወደ ምርት መሸጋገሩ ይታወቃል። አቶ ጌታቸው አሰፋ የቀድሞው የብሔራዊ ፕላን ኮሚሽን ከፍተኛ ባለሙያና ላለፉት 20 ዓመታት በማክሮ ኢኮኖሚ ዘርፍ ላይ ያገለገሉ ናቸው። አሁን ለምርቃት የበቁትና በግንባታ ላይ የሚገኙት የተቀናጀ የአግሮ ኢንዱስትሪ ፓርኮች ለምጣኔ ሀብቱ ያላቸው ፋይዳ ምንድን ነው? በሚል ከዶቼቬሌ ዲደብሊው ለቀረበላቸው ጥያቄ ተከታዩን አስተያየት ሰጥተዋል። በሴክተር ደረጃ አግሮ ኢንዱስትሪ ለኢትዮጵያ በጣም የሚያስፈልጋት ስራ ነው። እስካሁንም ያጣነው ጥሬ እቃውን በሽንኩርት፣ ቲማቲም፣ ድንች የመሳሰሉት ነገሮች እንዳለ ከማሳ ላይ የሚመጡት አዲስ አበባ ድረስ እንኳን መጥተው የምናገኛቸው እንጂ በአካባቢያቸው ወደ አግሮ ኢንዱስትሪ ተለውጠው ለምሳሌ ጥሬ ቲማቲም ከምንገዛ የቲማቲም ድልህ ብንገዛ ትራንስፖርት ወጪ ሊቀንስ ይችላል። በአቀደባበሪያ ወቅት እነዚህ ክብደት ያላቸው ነገሮች ወደ ከተማ ሲመጡ ክብደታቸውን እዛው አራግፈው በፋብሪካ ተቀነባብረው ለከተማ ምንጣታቸው በጣም ጠቃሚ ነው። የማክሮ ኢኮኖሚ ባለሙያው መንግስት በፓርኮቹ የምርት ሂደት ላይ ከግምት ማስገባት ይኖርበታል ያሉትንም አስተያየት ሰንዝረዋል። ይህ ስራ ሲሰራ እንደ ፕሮጀክት ፊዚቢሊቲ ጥናት ወይም ደግሞ አዋጭነት ጥናት የጥሬ ዕቃ ያለማቋረጥ ለረጅም ጊዜ መገኘት አለመገኘቱ በአካባቢው የሰው ኃይል የት መኖር አለመኖሩ መኖር አለመኖሩ ብቻ ሳይሆን በቂ ክፍያ ያገኛል ወይ ሳያገኝ እያሰራተኛ ለአንድ አመት ተቀጥሮ ጥሎ አረብ ሀገር የሚሄድ ሳይሆን እንዳይሄድ በዚህ ክፍያ ያገኛል ወይ ይሄ አለም አቀፍ ገበያ ውስጥ ኢትዮጵያን ያለች ስለሆነ ሰራተኞቿ ጀምረው እየጣሉ ወደ ሌላ ሀገር እንዳይሄዱ በደሞዝ ክፍያ በጣም ከአለም አቀፉ ገበያ ጋር ማነ ማገናኘት አለባት ይሄን አለ ስላላደረግን ፕሮጀክቶች ቢጠነሰሱም ስራ ቢጀመርም ከጥቂት ወራትና አመታት በኋላ እየጣሉ ስለሚሄዱ ዘላቂ ሊሆን አልቻለም። ለዶቼቬሌ ዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም